ኢትዮጵያ የምታስገነባው የህዳሴ ግድብ በሱዳንና በግብፅ ላይ ሊያስከትል ይችል ይሆናል የሚባለውን ጉዳት የመረመረው ጥናት የመጀመሪያ ውጤት ላይ ለመወያየት የግብፅ ሱዳንና ኢትዮጵያ የቴክኒክ ኮሚቴ እንዲሁም የውሃ ሀብትና መስኖ ልማት ሚኒስቴሮች ተገናኝቶ ነበር። ይሁን እንጂ በአንድ ወር ውስጥ ሁለት ጊዜ የተገናኙት የኮሚቴው ተወካዮችና የውሃ ሀብት ሚኒስቴሮቹ የግድቡ ግንባታ እንዴት ግድቡ ሳይጀምር በፊት የነበረውን የውሃ አጠቃቀም ሁኔታ እና የውሃውን አጠቃቀም ይጎዳል በሚለው ጉዳይ ላይ ሳይስማሙ መቅረታቸውን የግብፅ የውጭ ጉዳይ ሚኒስትር ቃል አቀባይ አህመድ አቡ ዘይድ ለዶችቬሌ ተናግረዋል። ባለፈው ቅዳሜ የግብፅ ፕሬዚዳንት አብዱልፈታህ ኤልሲሲ ውድቅ የሆነውን የጥናው ውጤት በተመለከተ ባደረጉት ንግግር የአባይ ወንዝ ለግብፃዊያን የህይወትና ሞት ጉዳይ ነው ሲሉ ኢትዮጵያን አስጠንቅቀዋል። የግብፅ የውጭ ጉዳይ ሚኒስትር ሳሜ ሹኩሪ ጉዳዩ ለሀገራቸው እጅግ አሳሳቢ እንደሆነ ለዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትናንት ገልጸዋል። ግብፅ ይህን ጉዳይ በቀላሉ እንደማትመለከተውም አቡ ዘይድ አክሎበታል። ይህ ሁኔታ በጣም ወሳኝ ነው ያሉትን የስምምነት ሂደቶች አደጋ ውስጥ እየጣለ ነው። በተለይ ኢትዮጵያ ጥናቱ ሳይጠናቀቅ በፊት ግድቡን ውሃ እንዳትሞላ ቃል መግባቷ የመግባቢያው ስምምነት በግልጽ አስቀምጠዋል። የመግባቢያው ስምምነት አንቀጽ አምስት እንደሚያመለክተው ኢትዮጵያ ጥናቱ ከተጠናቀቀ በኋላ በመጀመሪያው ሙሊትና በዓመታዊ የስራ መመሪያ ላይ ከሌሎቹ ሁለት ሀገራት ጋር ስምምነት ትደርሳለች። የውሃ ሀብትና የመስኖ ልማት ሚኒስትሮች እንዲገናኙ ምክንያት የሆነው ጥናቱን ያካሄዱት ባለሙያዎችና የቴክኒክ ኮሚቴው ለወራት ባደረጉት ውይይት ስምምነት ላይ ስላልደረሱ ነው ስሉ አቡ ዘይድ አስታውቀዋል። ጥቅምት ሁለት ሺ አስር መጀመሪያ አካባቢ የኢትዮጵያ አቻቸው አቶ መለስ አለም ግን እንዲህ ብሎ ነበር። በሁለቱ ሀገሮች የቴክኒክ ባለሙያዎች መካከል ያለው ውይይት መልካም ነው። ከግድቡ አሰራር ጋር በተያያዘ ሲካሄድ የነበረ መደበኛ ውይይት ነው። እሱ ተጠናክሮ እንዲሄድ ጥሪ ቀርቧል። ሶስቱም ሀገሮች በተለይም ኢትዮጵያና ኢትዮጵያና ግብጽ ስምምነት ላይ ካልደረሱ ወደ ግጭት ሊያመሩ ይችላሉ። ግጭቱ ደግሞ ለውሃ ጦርነት በር ይከፍታል ብሎ የሚሰጉ አሉ። በግብጽ በኩል ያለው መልስ፣ አቡ ዘይድ እንዲህ ይላሉ፦ ዲክለሬሽን ኦፍ ፕሪንሲፕልስ ሶስቱ አገራት የተፈራረሙት የመግባቢያ ስምምነት ግብፅ የኢትዮጵያ የልማት ፍላጎት ኢትዮጵያ የአባይን ውሃ በተመለከተ ያለውን የግብፅን የህልውና ጥያቄ መረዳታቸውን በግልጽ አስቀምጠዋል። የአባይ ውሃ ሁሌም የትብብር ምንጭ፣ የጋራ መግባባትና ሁሉንም ተፋሰስ አገሮች ተጠቃሚ የሚያደርገው ሆኖ ቆይተዋል። የሁሉም ጥቅም ለማሳደግ እና በዚህ ጉዳይ ሰበብ ሊፈጠር የሚችል ማንኛውንም አይነት ጉዳት ለመቀነስ ከተፈለገ ተፋሰስ አገሮች ሁሉ መ መተባበር አለባቸው ብለን እናስባለን። የግድቡን ጥናት እንዲያካሂዱ ለቢአርኤል እና አርቴሊያ ለተባሉት ሁለት የፈረንሳይ ኩባንያ ስራው የተሰጠው ከአስር ወር ገደማ በፊት ነው። ከኢትዮጵያ መንግስት በኩል የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።